እምቦጭ አረምን ከጣና ሐይቅ ላይ ለማጥፋት የታለመ የአንድ ወር ዘመቻ በፌዴራል መንግስቱና በአማራ ክልላዊ መንግስት ዛሬ ተጀምሯል። ስራው ህዳሴ ግድብን ከአረሙ ስጋት ለማራቅም የታሰበ ነው። በዘመቻው ላይ ሁሉም ክልሎች እንደሚሳተፉና ለዘመቻው ማስፈጸሚያ ከመቶ ሚሊዮን ብር በላይ መመደቡን የክልሉ የመንግስት ኮሚዩኒኬሽንስ ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ገልጸዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ጣናን መታደግ ህዳሴ ግድብን መታደግ ነው በሚል መሪ ቃል የተጀመረው ዘመቻ ሁሉንም ኢትዮጵያዊ ያሳተፈ ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ ሲናገሩ በአንድ ወር ጊዜ ውስጥ ጣናን ከእንቦጭ በመታደግ ወደ ነበረበት መመለስና የህዳሴ ግድብንም ከእንቦጭ አረም ስጋት ነጻ ማድረግ ነው ሲሉም ገልጸዋል። ዛሬ ከጥቅምት ዘጠኝ እስከ ህዳር ዘጠኝ ባለው ለተከታታይ አንድ ወር ያህል የሚቆይ ነው የሚሆነው። በዚህ ዘመቻ ላይ ሁሉም ክልሎች ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ ለራሱ የተሰጠውን ድርሻ እምቦጭን ያስወግዳል። ማለት የትኛውም አይነት የማህበረሰብ ክፍል ይሳተፋል። ይህንን ስራ የሚመራ በክልልም አንድ ኮሚቴ በምትረሰ መስረት ዜጋ የሚመራ በፌዴራል ደግሞ ራሱን የቻለ ሊመራ ኮሚቴ ከመቶ ስድስት ሚሊዮን ጣሪያን መታደግ ዳሴ ግድብን መታደግ በሚልም ጭምሮ እንቅስቃሴ እየተሰራ ያለው እና በቀጥታ ግንኙነት ያለው ስለሆነ መንቦቹ ላይንቀሳቀስ ባለበት እንዲቀር ካላደረግን ለሌሎችም የሌሎችም የውሃ አካላት አደገኛ ስለሆነ እንደ ሀገር በዚህ ደረጃ ታስቦ ነው መሰራት ያለበት። ሶስት ዞኖች ዘጠኝ ወረዳዎች ና አንድ የከተማ አስተዳደርን ጨምሮ በሰላሳ ቀበሌዎች ላይ የእንቦጭ አረሙ ተስፋፍቶ አራት ሺ ሶስት መቶ ሄክታር የሚሆነው የሀይቁን ክፍል ወሯል የክልሉ መንግስት እንደተናገረው ክልሉ ሀይቁንና ሌሎች የውሃ ውስጥ አካላትን የማልማትና የመጠበቅ ሀላፊነት የተሰጠው ኤጀንሲ ከማቋቋም ባለፈ በጀት በመመደብ በተለያዩ ጊዜያት ሀይቁን ከእንቦጭ ለመከላከል ሙከራዎችን ሲያደርግ መቆየቱን አስታውሰዋል አቶ ግዛቸው ዛሬ በተጀመረው ዘመቻ ከሁሉም ክልሎች እና ከሁለቱ የከተማ አስተዳደሮች መንግስታዊና መንግስታዊ ያልሆኑ ተቋማት፣ የምርምር ማዕከላት፣ የሲቪክ ማህበራት እና ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል ተብሏል። እንቦጭን ለማጥፋት የተመረጠው ዘዴም የሰው ጉልበት ብቻ መሆኑን ነው አቶ ግዛቸው የጠቆሙት። ራሱን የቻለ ምክር ቤት ተቋቁሟል። በክልሉ እርሰ መስተዳደር የሚመራ በቦርድም ጭምር የሚመራ ነው። በስሩ ደግሞ የጣና እና የሌሎች የውሃ አካላት ቶች ብዙ ናቸው። ሸልፍ ላይ ያሉ ብዙ ናቸው። በእርግጥ ብዙዎቹ ተግባራዊ ያልተደረጉም። አብዛኛው ጥናቶች የሚያመላክቱ በጉልበት ሀይቁን የወረረውን እንቦጭ ማስወገድ እንደሚቻል ነው። ጥናቶች ብቻ ሳይሆን ይሄ ሀይቅ እንደዚህ አይነት አረም በርካታ ሀገሮች ወደ አምሳ የሚጠጉ ሀገሮች ላይ ሀይቆች ላይ የተከሰተበት ሁኔታ ነው ያለው። አብዛኞቹ ሀይቆችን የታደጉት በጉልበት በማስወገድ በሰው ጉልበት በማስወገድ ነው። የብዙዎቹ ተሞክሮ የሚያመላክተው አሁን በደረስንበት ድምዳሜ ዘጠና በመቶ እና በላይ አካባቢ አረቡን በሰው ጉልበት ማስወገድ ይቻላል ማለት ነው። እንቦጭ በሚገኝባቸው ቀበሌዎችና ወረዳዎችም ከሁለት መቶ ሀምሳ እስከ ሶስት መቶ ሰው በየቀኑ የሚሰማራ መሆኑንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር